ወይዘሪት ማህሌት መኮንን ዩናይትድ ስቴትስ ዋሽንግተን ዲሲ ውስጥ በሚገኘው ዊልያም ኤንድ ጆንሰን የህግ ተቋም ውስጥ አግባቢ ወይም ወትዋች ሎቢስት እና የህግ ጠበቃ ናት። የመንግስትና የግል ተቋማትን የገንዘብ አስተዳደር አገልግሎት፣ የኢንተርኔት ላይ ደህንነት እና የምርጫ ገንዘብ ህጎችን አስመልክቶ የምክርና የጥብቅና አገልግሎት ይሰጣሉ። ቀደም ሲል በዩናይትድ ስቴትስ ፌዴራል መስሪያ ቤቶች እና የህግ ተቋማት ውስጥም አገልግላለች። ስለ ሙያዋና የስኬት ታሪኳን እንድትነግረን ጋብዘናታል። ያነጋገራት ደረጀ ደስታ ነው። ቀጥሎ ይቀርባል ሎቢስት አማርኛ ቃል ይኖረው ይሆን እስካሁን ገና አልወጣለትም ሎቢስቷ የህግ ባለሙያ ወይዘሪት ማህሌትም ይህንኑ ነግራናለች ማህሌት መኮንን ዊሊያምስ ኤንድ ጆንሰን የተባለው የህግ ተቋም ውስጥ የመንግስትና የግል ተቋም በፋይናንስ አገልግሎት በፕራይቬሲ ሳይበር ሴኪሪቲ ጉዳዮች ጠበቃ ናት በዩናይትድ ስቴትስ ኮርፖሬሽኖች የንግድ ማህበራትና ግለሰቦች ለፌዴራል ና ለምርጫ ህጎች ስነምግባሮች ምግባሮች እንዲገዙ ታማክራለች ዊሊያም ኤንድ ጆንሰንን ከመቀላቀሏ በፊት በፌዴራል ደረጃ መድህን ላላቸው የብድር ማህበራት ወይም ደ ናሽናል አሶሲሽን ኦፍ ፌደራል ኢንሹርድ ክሬዲት ዩኒየንስ ኤንኤፍሲዩ የቁጥጥር ጉዳዮች አማካሪ በመሆን ሰርታለች። በማህበራዊ ዘርፍም ለአረጋውያን ጉዳዮች መምሪያ አማካሪ ጠበቃ በመሆን አገልግላለች። የኢትዮጵያ አሜሪካውያን የሕግ ባለሙያዎች ማህበር ፕሬዝደንት፣ የኢትዮጵያ ዳያስፖራ ፕሮፌሽናል ወጣቶች ተሳትፎ መሪም በመሆን በትውልደ ኢትዮጵያዊነት ማህበረሰቧን ታገለግላለች። የመጀመሪያና ሁለተኛ ዲግሪዎቿን የተከታተለችው እዚሁ አገር ሲሆን ከዊሊያም ኤን ሜሪ በሕግ ሁለተኛ ዲግሪዋን አግኝታለች። የወጣትነት እድሜ ክልሉን ገና አልተሰናበተችውም። እዚህ አገር ስትመጣ የ11 ዓመት ልጅ ነበረች። አማርኛዋም ለክፉ አይሰጥም። አዎ አማርኛ ያልተበላሽ ቤትም እኔና እህቴ ቤተሰባችን አራት ነን። ቤት ወላጆቼ እና እኔና እህቴ ታላቅ እህት አለችን። እና ከመጣን ጀምሮ ሲያገር ስትመጣ ታውቃለህ፣ ትምህርት ቤት በአማርኛ አይደለም የምናወራ፣ በእንግሊዘኛ ነው። ስራ ደግሞ ብዙዎቹ በአማርኛ አይደለም የምታወራ። ስለዚህ ቤት ካላወራ ብዙ አንዳንድ ቃሎች አሁን እኔ እኔ ስመጣ አምስተኛ ክፍል ሆኜ ነው እዚህ የመጣው። ስለዚህ ለሰዎች እንደውም እነግራቸዋለሁ የአምስተኛ ክፍል ግራመር ነው ያለኝ እስካሁን ግን እንደዛም ሆኖ እቤት ከወላጆቼ ጋር እና ከእቴ አማርኛ ብቻ ነው የምናወራው እና ለዛ ነው እስካሁን ድረስ አማርኛ ማውራት የምችለው። ከአስራ አንድ ዓመት ጀምሮ እቤታችን ትምህርት ቤት ስለማንችል፣ በስራም ስለማንችል ቤትና በስልክ የምናወራው በአማርኛ። ሎቢስቷ ወይዘሬት ማህሌት ሎቢስት ወይም ሎቢ ማለት ምን ማለት እንደሆነ ታብራራለች። ላቢ ማለት ላቢስት ማለት የድርጅቶች የፌደራል ፖሊሲ የስቴት ፖሊሲ አማካሪ ማለት ነው፣ እንደ ኮንሳልተንት ትርጉም ቀጥታ በእንግሊዝኛ ወደ አማርኛ ባይኖርም ስራው እንደዛ ነው። ማማከር ማለት የፌደራል ፖሊሲ፣ የስቴት ፖሊሲ። አሁን እኔ የምሰራው ብዙ የፌደራል ነው። የኛም ድርጅት የሚሰራው የፌደራል ፖሊሲ ድርጅቶች የምናማከርበት ጉዳይ ነው እና በዛ ነው የምንሰራው። ግን የስቴትም አለ፣ የስቴት የሚባል ላቢስ ፈርሞች አሉ። ሎቢስት ሲባል ብዙ ጊዜ ተገቡ ስራዎችን እንዲሰሩ ወይም አንድ ጉዳይ እንዲያስፈጽሙ ጥቅማ ጥቅሞችን በመስጠት በመደለል የመንግስት ባለስልጣናትንና ተመራጭ የምክር ቤት አባላትን አንዳንዴም አልፎ አልፎ ሌሎች አገራትንና መንግስታትን የመጫን የማግባባት ስራ እንደማሰራት ተደርጎም ተደርጎ ይታያል። እንዲያውም ከዛ በፊትም ከመጥፎ ጀምረን ወደ ጥሩ እንሂድና ብዙ ጊዜ አንዳንድ ጊዜ ለዋብ የሚለው ቃል ጥሩ ምስል የሌለው ይመስላል። አንዳንድ ሰዎች መጥፎ አመለካከት ያላቸው በቲቪም ይሁን በተመራ ሰው የሚሉት ነገር ነው። ብዙ ጊዜ የኮርፖሬት እና ለጥቂት ሀብታም የሆኑ ብቻ መንግስትም ይሁን ሀገርም ይሁን ድርጅቶችም ይሁን የሚሰሩ ይመስላል። ተመራጭም ተጽዕኖ ያስደርሰዋል የሚባል መጥፎ ሰው የሚያስብበት ሊኖር ይችላል እና ነገር ግን ሁሉም ህግም ወይንም መንግስት ከግል ድርጅቶች እና ከግለሰቦች ጋር ትርጉም ያለው የመረጃ ለመለወጥ የሚያደርጉበት ስራ የሚሰሩበት ይ ምንድን ነው? ሎቢስት ነው አይደለም። የምናመቻቸው በእኔ ስራ አሁን የምናመቻቸው ጠቃሚ የሆነ ጉዳዮችን ለተመራጩት ባለስልጣኖችና ለመንግስት አካላት አስታዋቂ ይሆናል። ይህም ግልጽና ሁሉም ተጠቃሚ የሚሆንበት ስራ ይፈጥራል ብለን ነው እኛ የምንሰራው እና ብዙ ነገሮች ቅድም እንደ መንሽን እንዳደረኩት አሁን እኛም ስራ የሚሰራበት ማለት ነው። በብዙ በተለያዩ ነገሮች ትሰራበታለ የጤና ፓለሲ ከሆነ ቅድም እንዳልኩት ሳይበር ሴኪሪቲ ፕራይቬሲ፣ ህጎች የሚወጡበት አንዳንድ ነገሮች ለተመራጭ ሰዎች የሚነግሩት ነገሮች አሉ። ምክንያቱም አንድ ሰው ከተመረጠ ሁሉንም ነገር ያውቃል ማለት አይደለም። ፖሊሲዎቹን አንዳንድ ነገሮችን ከህዝብና ከድርጅቶች ፊድባክ ወስዶ ነው ህግ የሚፈጥረው ፖሊሲ የሚፈጥረው ማለት ነው እና አቢስቶች እንደዛ ነው የምንረዳው ለመሀል ሆነን ማለት ነው የምናዘጋጀው ለመንግስት እናቀርብበት ጉዳዮች አሉ። በብዙ ነገሮች እንዳልኩ ብዙ ጊዜ አብራችኋቸው የምትሰሯቸው ሰዎች ወይም ደንበኞቻችሁ ምን ምን አይነት ድርጅቶች ወይም ሰዎች ናቸው? እኔ የምሰራበት ብዙ ብዙ ድርጅቶች አሉ። በእኛ ካምፓኒዎች በየጉዳዩ ነው ፓርትነሮቹ የሚሰሩበት ማለት ነው። እና እኔ የምሰራበት በገንዘብ አገልግሎት ማለትም ባንኮች እንደ ናን ባንክ የሆኑ ፋይናንሺያል ኢንስቲትዩሽኖች እነሱ አንዳንድ ህጎች የሚከታተሉት እነሱን ነው። ቴክኖሎጂ ካምፓኒዎች አሉ። ካምፓኒዎች ማለት አንዳንዶች ላፕታፕ የሚሰሩ ካምፓኒዎች ቴክኖሎጂ ካምፓኒዎች እንደነሱ ማለት ነው። እንደነሱ አይነት መስሪያ ቤትም እንረዳለን። ኤነርጂ ያሉ ኤነርጂ ካምፓኒዎች እነሱንም የምንረዳበት ጉዳዮች አሉ። እኔም ባልሰራበት ሌሎቹ ስራ ባልደረባዎች የሚሰሩበት ማለት ነው እና በጣም አንዳንድ ካምፓኒዎች ደግሞ ያሉት የጤና ካምፓኒዎች፣ ሄልዝ ኬር ካምፓኒዎች ቫክሲን አሁን የሚሰሩት አንዳንዶቹ የኛ ድርጅቶች እኛ መረዳቸው ድርጅቶች አሉ። እና አንድ ብቻ አይደለም እኛ የምናደርገው፣ በጣም ብዙ ብዙ ካምፓኒዎች አሉ፣ ብዙ መስሪያ ቤቶች በየጉዳዩ ነው። እነሱ አንዳንድ ጊዜ የቴክኖሎጂ ካምፓኒዎች ሆነው ሌላ ጉዳይ፣ የጤና ጉዳይ፣ የጤና ፓወሲ ሊከታተሉ ይችላሉ። ስለዚህ በጣም የተለያዩ የተለያዩ ጉዳዮች ነው የምንሰራበት ። ካምፓኒዎች እንደጠቀስኳቸው እነሱ ሳምፕል ናቸው እንጂ ከዛ በላይ ብዙ የፖለቲካ ስራም የሚሰሩ ሎቢስቶች አሉ። እናንተ የፖለቲካ ስራዎችን አትሰሩም? እዚያ ውስጥ የላችሁም? አዎ፣ ሰው የፖለቲካ ስራ አሁን እኔ የካምፔን ማለት የፖለቲካ እንትን ፕራክቲስ ግሩፕ አለኝ ግን የምረዳው የሚመረጡን ባለስልጣኖች ሳይሆን አሁን እዚህ ሀገር መስሪያ ቤቶች ቀጥታ ራሳቸው ገንዘብ ከፍለው የሚመረጡ ሰዎች ገንዘብ መሰጥ አይችሉም መስሪያ ቤቶች ማለት ነው። ግን ሌላ አካውንት ፖለቲካል አክሽን ኮሚቴ ይባላል። ሌላ አካውንት ከመስሪያ ቤቱ ጋር የተገናኘ አካውንት ፈጥረው ለሚመረጡት የተመራ የሚሰራጭ ባለስልጣኖች ገንዘብ መስጠት ይችላሉ። ያ ህጉ አላው ያደርጋል። ስለዚህ እኛ የምናደረገው ከምፕላይ እንዲያደርጉ ማለት ነው። ማለትም ህጉን እንዲከታተሉ እንረዳቸዋለን። ምን ምን ነገሮች ገንዘቡም ስንት ነው? ስንት ገንዘብ ነው መስጠት የሚችሉት? ከሰጡም እንዴት ነው ፖርት ማድረግ ያለባቸው? እንደዛ እያለን እኛ ፕራክቲስ አለ፣ እሱን ነው የምንረዳው። በፖለቲካ በሱ በሱ ደረጃ ነው ምንረዳ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።